እግዚአብሔር አምላካችንን እናመሰግናለን። የዛሬው መልእክቴ የተመሰረተው በዚህ በሮሜ ምዕራፍ አራት ላይ ነው እና ዋናው ሀሳቤ ያለበት ሮሜ ምዕራፍ አራት ከቁጥር ስድስት እስከ ዘጠኝ ላይ ነው እና ከቁጥር ስድስት እስከ ዘጠኝ ያለውን አነብላችሁና ወደ መልእክቴ እሄዳለሁ። በእርግጥ የመልእክቴ ርዕስ እንደምታዩት የጻድቃን በረከት የሚል ነው እና ቁጥር ስድስት ጀምሮ ነው ያለው እንደዚህ ይላል። ቁጥር ስድስት እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል እንዲህ ሲል ይሄ በቀጥታ የተወሰደው ከመዝሙር ሰላሳ ሁለት ላይ ነው። አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁ ነው። እንግዲህ ይህ ብፅዕና ስለ መገረዝ ተነገረ ወይስ ስለ አለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና ብሎ 10ና 11 ከዛ አያይዞ ይናገራል። ግን ዋናው መሰረት ያለው ከ6 እስከ 9 ላይ ነው። እና ርዕሴ የጻድቃን በረከት የሚል ነው። ጥቂት ነገሮችን ስለዚህ ማሰብ በጣም አስፈላጊ ነው። በዚህ ዘመን ስለ በረከት በጣም ብዙ ሰዎች ይናገራሉ። መጽሐፍ ቅዱስ ስለ በረከት ምንድን ነው የሚለው የሚለውንም በጥሞናና በትክክል እንድንመለከት ይረዳናል። እና የጻድቃን በረከት የሚለውን ስናስብ ትንሽ ስለ መጽሐፍ ቅዱስ ላይ ስለ ጽድቅ እናገራለሁ። እዚህ መጀመሪያ መልእክቴ ላይ ግን እንደ መግቢያ የምነግራችሁ ነገር መጽሐፍ ቅዱስ እግዚአብሔርን የሚያቀርበው ይሄ የእግዚአብሔር መገለጥ ያለበት ነው ብለን ነው የምናምነው። ትክክል ነው። እግዚአብሔር ራሱን የገለጠው በቃሉ ነው እና ይሄ መጽሐፍ ቅዱስ ስለ እግዚአብሔር የሚናገረው ነገር በጣም አስደናቂ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ንጹህ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ፍጹም የሆነ ፍርድን የሚፈርድ አምላክ ነው። ስለዚህ መጽሐፍ ቅዱስ እግዚአብሔርን የሚያቀርበው ምንም እንከን የሌለበት ያለ የሚኖር ህያው አምላክ አድርጎ ነው። በሰዎች ፈጠራ የተፈጠረ አይደለም። እራሱ ከዘላለም እስከ ዘላለም የነበረ ከዘላለም እስከ ዘላለም የሚኖር አምላክ አድርጎ ነው። ግን ሰዎችን ደግሞ በተመለከተ መጽሐፍ ቅዱስ የሚያቀርበውን ነገር ማወቅ በጣም አስፈላጊ ነው። እግዚአብሔር ቅዱስ ነው፣ ንጹህ ነው፣ ፍጹም ነው ብለን ስንል ሰውስ ማን ነው? መጽሐፍ ቅዱስ ሰውን እንዴት አድርጎ ነው የሚያቀርበው የሚለውን ስንመለከት መጽሐፍ ቅዱስ ሰዎች በኃጢአት የወደቁ ከእግዚአብሔር የተለዩ፣ የእግዚአብሔር ፍርድ የሚጠብቃቸው እና ከእውነተኛው የሕይወት በረከት የጎደሉ እንደሆኑ አድርጎ ነው የሚያቀርባቸው። አሁን ምናልባት ጊዜው ብዙ እንደ ልብ አያወላዳም እንጂ፣ ለምሳሌ ምዕራፍ 3 እዚሁ ሮሜ ላይ ቁጥር 23 ላይ ልዩነት የለም እና ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ብሎ ሰዎችን የሚያቀርባቸው ሰው የሚባለው ፍጡር ነጭ ይሁን ጥቁር፣ ሴት ይሁን ወንድ፣ ባለጸጋ ይሁን ድሃ፣ የተማረ ይሁን ያልተማረ ያለምንም ልዩነት ኃጢአትን ሰርቶ የእግዚአብሔር ክብር የጎደለው ፍጡር ነው ብሎ ነው የሚያቀርበው ሰውን። እና ይገርማቸዋል። ሰውን በተመለከተ በጣም ብዙ መጽሐፎች ተጽፈዋል። በጣም ብዙ ፍልስፍናዎች ተፈልስፈዋል። ሰውን በተመለከተ ግን ሰው ማን ነው የሚለውን በግልጽ መጽሐፍ ቅዱስ እንደሚያቀርበው ሰውን ያቀረበ መጽሐፍ የለም። እና መጽሐፍ ቅዱስ ሰውን ቅጩን ነው ተናግሮ የሚያቀርበው ሰው ኃጢአተኛ ነው፣ ከእግዚአብሔር ክብር የጎደለ ነው፣ ከእግዚአብሔር ርቆ ራሱን በኃጢአትና በጥፋት የሸጠ ፍጡር ነው ነው የሚለው እና ብዙ ሃይማኖቶችም አሉ ሰው ጥሩ ነው። አንዳንድ እንደ ዮጋ አይነት ልምምድ ቢለማመድ ራሱን መቆጣጠር ይችላል፣ ነፍሱ መንፈሱን፣ ትንፋሹን መቆጣጠር የሚችል ነው ብለው በጣም የተለያዩ ትምህርቶች የሚያስተምሩ ሃይማኖቶች አሉ። መጽሐፍ ቅዱስ ግን ሰው በኃጢአት የወደቀ ነው፣ ከኃጢአት ውድቀት የተነሳ ከእግዚአብሔር የተለየ ነው። ያለ እግዚአብሔር ሰው በጣም በጣም አደጋ ውስጥ ያለ ነው ብሎ ነው የሚያቀርበው መጽሐፍ ቅዱስ። እና መጽሐፍ ቅዱስ ምንም የሚደብቀው ነገር የለም ስለ ሰው ደግሞም ስለ እግዚአብሔር። ታዲያ ሰው መጽሐፍ ቅዱስ እግዚአብሔር እንዲህ ነው ብሎ ሰው እንዲህ ነው ብሎ ካቀረበ በኋላ እግዚአብሔርና ሰው ሊታረቁ የሚችሉበትን መንገድ ደግሞ በግልጽ ያቀረበ መጽሐፍ ነው መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ኃጢአተኛው ሰው ከእግዚአብሔር ከፍጹሙ እግዚአብሔር ከቅዱሱ እግዚአብሔር ጋር መታረቅ ይችላል። መታረቅ የሚችለው ደግሞ ራሱ እግዚአብሔር ባዘጋጀው መንገድ ነው የሚለውን ነገር የሚያቀርብ መጽሐፍ ነው እና ይሄ የሮሜ መጽሐፍ ዛሬ የማነብላችሁ የማካፍላችሁ ሀሳብ ይህንን ነው በደንብ በትኩረት እንድንመለከት የሚያደርገው እና ታዲያ ትኩረቴ እኔ በዚህ በዛሬው ስብከት ላይ ሰው ከእግዚአብሔር ጋራ የሚታረቅበት እርቅ አግኝቶ የሚቀበለውንና ከዛ እርቅ አግኝቶ ከተቀበለው ነገር የተነሳ የሚያጋጥመውን ነገር ነው እና በተለይ የምናገረው ጽድቅንና ከእሱ ጋር ያለውን ውጤቱን በረከትን ነው እና እነዚህን ሁለት ነገሮች ጽድቅና ውጤቱን ማለትም በረከትን ማግኘት እና እነዚህን ነገሮች ማወቅ በህይወታችን በጣም በጣም በጣም አስፈላጊ ከሆኑ መሰረታዊ የክርስትና እምነት ትምህርቶች ዋናዎቹ ናቸው። ለዚህ ነው ሐዋርያው ሮሜ ምዕራፍ አራት ላይ ከአብርሃም ጀምሮ እነዚህን ነገሮች የሚናገረው እና የመጀመሪያው ሀሳብ ታዲያ የአብርሃምና የእኛ ጽድቅ መሰረቱ ምንድን ነው የሚለውን ነው የምናገርበት የአብርሃም እና የእኛ ጽድቅና መሰረት እንግዲህ ሲጀምር ምዕራፍ አንድ ምዕራፍ አራት በአብርሃም ነው የጀምረው። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን። ክርስትና በጣም የሚገርም እምነት ነው። ምክንያቱም በታሪካዊ እውነት ላይ፣ በታሪካዊ የእግዚአብሔር ስራና እውነት ላይ የተመሰረተ እምነት ነው እና እስራኤላውያን በሙሉ አባታችን አብርሃም ነው፣ አብርሃም ነው አባታችን ነው የሚሉት እምነታችን የጀመረው ከአብርሃም ነው የሚሉት ልክ ናቸው። ምክንያቱም እግዚአብሔርና አብርሃም በቃል ኪዳን ውስጥ ተሳስረው እንደነበረ ከዘፍጥረት ምዕራፍ 12 ጀምሮ የእግዚአብሔር ቃል ይናገራል እና ያንን ሐሳብ ነው እዚህ ጋር ጳውሎስ ያነሳው። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን ብሎ ይጠይቅና አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም ብሎ መጽሐፍ ምን አለ ብሎ ይጠይቅና አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት፣ ብሎ ይናገርና ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም እያለ ሀሳቡን ያብራራል። እና አብርሃም የጸደቀው እንዴት ነው? አብርሃም አሁን እዚህ ጋ ጳውሎስ እየተናገረ ያለው አባታችን አብርሃም ጸድቆ ነበረ፣ ጻድቅ ነው። ልክ ነው። የእምነቱ መሰረት ከእግዚአብሔር ጋር ታርቆ እግዚአብሔርን ማምለክ የሚባለው ነገር የሚቻለው ጽድቅን በመቀበል ነው። ስለ ጽድቅ ጥቂት ነገር እናገራለሁ። ግን አብርሃም ጸድቋል፣ ጽድቅን አግኝቷል። እና ጽድቅን ያገኘው በምንድን ነው የሚለውን ነገር ሲናገር እነዚህ ከዚህም በፊት ተናግሬ አውቃለሁ። አይሁድ አድራጊዎች አሉ። የገላትያ መልእክት ሳስተምር አይሁድ አድራጊዎች ወይም ክርስቲያኖችን ወደ አይሁድ እምነት እንዲመለሱ ይሞክሩ የነበሩ ሰዎች አብርሃም በስራ እንደጸደቀ ለማድረግ ለማቅረብ ይሞክሩ ነበር። ግን መጽሐፍ ቅዱስ እንደዛ አይልም። ዘፍጥረት ምዕራፍ 15 ላይ አብርሃም አመነ በእግዚአብሔር፣ ያን ጊዜ ጽድቅ ሆኖ ተቆጠረለት ነው የሚለው እና በእግዚአብሔር ማመኑ ነው። አብርሃምን በስራ ሳይሆን በእግዚአብሔር ላይ እምነቱን ማድረጉ ነው ያጸደቀው ነው የሚለው። እና ይህንን ሀሳብ ነው ጳውሎስ ሰዎች እንዲረዱለት የሚፈልገው፣ እኛም መረዳት ያለብን ግን ጽድቅ ምንድን ነው የሚለውን ቃል ማሰብ በጣም አስፈላጊ ነው። መጽሐፍ ቅዱስ ጽድቅ የሚለውን ቃል በተለያየ ቦታ ይናገረዋል። እና ሁለት ቃሎች አሉ ጽድቅን በተመለከተ በእንግሊዝኛ የሚያስረዱ ራይቸስነስ ወይም ራይቸስ መሆን መጽደቅ ወይም ጽድቅን ማግኘት ማለት ነው። እና ጽድቅ የሚባለው ቃል የፍርድ ቤት ቃል ነው። አሁን መጽሐፍ ቅዱስ እኛና እግዚአብሔር የምንገናኝበት እኛ ከእግዚአብሔር ዘንድ የተቀበልነውን ነገር የሚያሳይ ቃል አድርጎ ነው የሚያሳየው እና አንድ ወንጀለኛ ተከሶ ፍርድ ቤት ከቀረበ በኋላ ከሳሽና ተከሳሽ ተደራድረው ተከሳሹ በፍርድ ቤቱ ዳኛ ግራና ቀኙ ተመዝኖ በፍርድ ቤቱ ዳኛ ከዛሬ ጀምሮ ከተከሰስክበት ክስ ነፃ ነህ ብሎ ሲነገረው ምንድን ነው የሚያገኘው? ጸደቀ ወይም ከፍርድ ነፃ ሆነ የሚለውን ሀሳብ ነው የሚይዘው። እና ይሄ የፍርድ ቤት ቋንቋ ነው የተባለው ከዚህ የተነሳ ነው። እና በሌላም ቃል አለው ይሄንን ጽድቅ የሚለውን ለመጥቀስ፣ በእንግሊዝኛ በአማርኛ ሲተረጎም የተጠቀምንበት ያ ጀስቲፊኬሽን የሚባልም ቃል ነው እግዚአብሔር ኃጢአተኛው ወደሱ ቀርቦ ዳኛው ልክ ከወንጀል ከክስ ነፃ ነህ፣ ከአሁን በኋላ አትጠየቅም፣ በነፃ መኖር ትችላለህ ብሎ ወንጀለኛ የሆነውን ሰውዬ ነፃ አድርጎ ካወጀለት ነፃ ይሆናል። ሰውየው በወንጀሉ አይጠየቅም። ነፃ ሆኖ እንደ ማንኛውም ሰው ሊመላለስ ይችላል። ልክ እኛ ሰዎች ኃጢአተኞች ነን። በኃጢአት የተነሳ ቀድመም ለመናገር ሞክር ያለው መጽሐፍ ቅዱስ ኃጢአተኞች እንደሆንን ነው የሚያቀርበን። ልክ ነው፣ ኃጢአተኞች ነን። እውነቱን ነው የሚነግረን። በኃጢአት እስራት ውስጥ ታስረናል። እኛ ሰዎች ከኃጢአት የተነሳ በሰንሰለቱ ውስጥ ነው ውስጥ ነው ያለ ነው እና ኃጢአትን ለመስራት ማንም አያስተምረንም፣ እንዲሁም ኃጢአት እንሰራለን እና ከዚህ የተነሳ የእግዚአብሔር ቁጣ የእግዚአብሔር ፍርድ በላያችን ላይ አለብን እና ከዚህ ከእግዚአብሔር ቁጣና ከእግዚአብሔር ፍርድ ነፃ የምንወጣበት መንገድ ከተገኘ ያን ጊዜ ምን እንሆናለን ማለት ነው? ጻድቃን እንሆናለን ማለት ነው። ከፍርዱ ነፃ እንሆናለን። እግዚአብሔር ከፍርዱ ነፃ አውጥቶን ምህረት አግኝተን በእግዚአብሔር በኃጢአታችን ዕዳና በኃጢአታችን ሰንሰለት አማካኝነት ምንም አይነት ቅጣት አያገኘንም። ማለት ነው። ይህንን ነው መጽሐፍ ቅዱስ ጽድቅ ብለው የሚናገረው። ግን አሁን ወደ አብርሃም ሲመለስ ሐዋርያው ቅዱስ ጳውሎስ አብርሃም እንደዚህ አይነትን ጽድቅ ያገኘው በስራ ነው ወይስ ያለ ስራ ነው የሚለውን ነገር ይናገራል። እንግዲህ ይሄ በጣም አስፈላጊ ነገር ነው። በዓለም ላይ ያሉ ሃይማኖቶችን በሁለት የሚለያቸው ነገር እዚህ ጋር ያለው ነጥብ ነው። አንዳንድ የሃይማኖት ሰዎች እግዚአብሔርን የምንታረቀው ወይም በእግዚአብሔር ፊት ቀርበን እግዚአብሔር ከኃጢአት ነፃ ናችሁ ብሎ ሊነግረን የሚችለው መልካም ነገር ከሰራን ነው፣ ጥሩ ነገር ከሰራን ነው፣ በጥሩ ስራችን ከቀረብን ነው። ልክ አብርሃም እዚህ ጋር ለሚሰራ ሰው ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም እንዳለው ማለት ነው። አሁን ሰዎች ስራ መልካም ስራ በመስራት እግዚአብሔር ይቀበለናል ብለው ወደ እግዚአብሔር ለመምጣት ይሞክራሉ። አብርሃም የሚለው እንደዚህ አይነቱ ነገር መጽሐፍ ቅዱሳዊ አይደለም። የመጽሐፍ ቅዱስ ትምህርትና የመጽሐፍ ቅዱስ እውነት፣ የመጽሐፍ ቅዱስ የምስራች አይደለም። ይሄ ጽድቅ በስራ ለማግኘት የሚሞክሩ ሃይማኖቶችና የእምነት እንቅስቃሴዎች ስራ ነው። መጽሐፍ ቅዱሳችን የሚያቀርበው ሰው በስራው፣ በመልካምነቱ፣ በዘሩ፣ በማንኛውም ጥረቱ በእግዚአብሔር ዘንድ ተቀባይነት ማግኘት አይችልም። ሰው ምክንያቱም ኃጢአተኛ ስለሆነ፣ ምንም አይነት ሃይማኖት እግዚአብሔር ጋር ሰውን ሊያቀርቡ አይችልም። አሁን ይህንን ስጠቅስ የእኛንም ሃይማኖት እየጠቀስኩ ነው። በእኛ ሃይማኖት ወደ እግዚአብሔር መቅረብ አይቻልም፣ በፍጹም በማንኛውም ሰው ሃይማኖት ወደ እግዚአብሔር መቅረብና ጽድቅ የሚባለውን ነገር ለማግኘት የሚቻለው በጸጋ ብቻ ነው፣ በነፃ ብቻ ነው። አሁን ልክ ደሞዝና ስራን ሲያነጻጽር ሐዋርያው ቅዱስ ጳውሎስ ሰዎች ስራ ሰርተው ደሞዝ ይቀበላሉ። ልክ ነው። ስራ ሰርተው ደሞዝ ስለሚቀበሉ ሰዎች ሁል ጊዜ አንድ ነገር ሰርቼ ከእግዚአብሔር ዘንድ ምሕረት አገኛለሁ የሚል ሐሳብ ሊኖራቸው ይችላል። በእግዚአብሔር ዘንድ እንደዚህ አይደለም። አብርሃም የጸደቀው በስራ ሳይሆን በሚምረው በእግዚአብሔር በሚያጸድቀው በእግዚአብሔር በነፃ ወደ ራሱ በሚቀበለው በእግዚአብሔር ላይ እምነቱን በመጣል ነው። ስለዚህ ፍጥረታዊ ሰው ኃጢአተኛ የሆነ ሰው በእግዚአብሔር ዘንድ ሊጸድቅ የሚችለው በነፃ እንጂ በእግዚአብሔር የጸጋ ስጦታ እንጂ በስራ በኩል አይደለም። ይሄ ምዕራፍ አራት በሙሉ ብታነቡ ይሄንን ነው የሚያስረዳው፣ በጣም የሚገርም ነው። ስለዚህ ጽድቅ በስራ አይገኝም። ጽድቅ የሚገኘው በአንድና በአንድ ነገር ነው። ያም በምንድን ነው? በእምነት ብቻ ነው። ማለትም እግዚአብሔር አምላክ እሱ ያጸድቀኛል እሱ እግዚአብሔር ባዘጋጀው መንገድ እኔ መጽደቅ እችላለሁ ብለን እግዚአብሔር ባዘጋጀው መንገድ ላይ ልባችንን ነፍሳችንን ስናሳርፍ ያን ጊዜ እግዚአብሔር በዚህ እምነት ስንመጣ ልክ አብርሃምን በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት እንደሚለው ልክ እኛም በእግዚአብሔር ላይ ባለን እምነት ጽድቅ ሆኖ እምነታችን ይቆጠርልናል። ስለዚህ እምነት በጣም አስፈላጊ ነው። በማን ላይ እምነት? በእግዚአብሔር ላይ እምነት። እሱ ለጽድቅ መንገድ ባዘጋጀው ነገር ላይ እምነት አስፈላጊ ነው። እንግዲህ ጻድቅ የተባለ ሰው ማለት ጽድቅ አገኘ የሚባለው ሰው መሰረቱ በእግዚአብሔር ላይ በማመን ብቻ እንደሆነ እንድናይና እንድናስተውል እግዚአብሔር አምላካችን ያስፈልጋል። ጽድቅ በስራ በሃይማኖተኝነት አይገኝም። ጽድቅ በነፃ የሚሰጥ ነገር ግን እኛ በእምነት የምንቀበለው ነገር ሆኖ ነው መጽሐፍ ቅዱስ የሚያሳይን። ስለዚህ ጽድቅን ያገኙና ጻድቃን የተባሉ ሰዎች በጣም የሚገርም ሁኔታ ውስጥ ይገባሉ። በዚህ በምድራዊ መንፈሳዊ ህይወት ከፍ ያለ ደረጃ ላይ ሆነው እግዚአብሔርን የሚያውቁ፣ እግዚአብሔር በነፃ ያዳናቸው በእምነት ልክ እንደ አብርሃም፣ አዲስ ልብ፣ አዲስ ነፍስ፣ አዲስ መንፈስ የተሰጣቸው የእግዚአብሔር መንግስት እና የእግዚአብሔርን አስደናቂ የዘላለም ህይወት የሚወርሱ ሰዎች ሆነው ይገኛሉ ማለት ነው። እና ይህንን ነው እዚ ጋር ሐዋርያው ቅዱስ ጳውሎስ የአብርሃምና የእኛ እምነት መሰረቱ ጽድቅ አብርሃም ያገኘው በእምነት እንደሆነ፣ እኛም ጽድቅ ማግኘት የምንችለው በእምነት እንደሆነ በማሳየት ነው የሚናገረው እና ጽድቅ በእግዚአብሔር ዘንድ ተቀባይነት ማግኘት ኃጢአታችን፣ በደላችን፣ መተላለፋችን በሙሉ ተደምስሶ እኛ በኃጢአት የማንጠየቅ ሰዎች ሆነን መገኘታችንን የሚያሳይ ነው። ይህንን ሳስብ እንግዲህ ወደ ሁለተኛው ደረጃ መሄድ አለብኝ። ይሄ ሁለተኛው ነጥቤ የጽድቅ ውጤት፣ ጽድቅ የማግኘት ውጤት በረከት በሚል ያስቀመጥኩት ነው። እና እዚህኛው ላይ ለማሳየት የምሞክረው የዳዊትን ትምህርት ነው። ቅድም መዝሙረ ዳዊት 32ን ሳነብላችሁ ራሱ መዝሙር 32 በቅንፍ 32 የዳዊት መዝሙር ሲጀምር ርዕሱ ራሱ የዳዊት ትምህርት ብሎ ነው የሚጀምረው። እና ይሄ በጣም በተለየ መንገድ ነው። ትምህርት የሚል መዝሙር ብዙ አታገኙም መዝሙረ ዳዊት ላይ ግን የዳዊት ትምህርት ተብሎ ነው የተጠቀሰው እና እኔም እዚህ ጋ የዳዊት ትምህርት ብዬ ያንን ከዳዊት ላይ የተጠቀሰውን ለማያያዝ ሞክራለሁ እና ቁጥር ስድስት ላይ ሮሜ ምዕራፍ አራት ሐዋርያው ቅዱስ ጳውሎስ ሲናገር እንደዚህ ደግሞ አለና፣ የአብርሃምን ነገር ከዘረዘረ በኋላ እንደዚህ ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል እንዲህ ሲል ብሎ አመፃቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። አሁን ያነበብኩላችሁ ልክ ከእግዚአብሔር ቃል ላይ ነው፣ የሰው አስተያየት የሰው ሀሳብ አይደለም እና የአብርሃምን ጽድቅ እንዴት እንደጸደቀ ተናግሮ ዳዊትም እኮ ይህንኑ ነው ያለው ብሎ ነው አሁን ጳውሎስ እየተናገረ ያለው ዳዊት በመዝሙሩ ላይ ያለው ያለውና ያስተማረው እንደዚህ እግዚአብሔር ያለ ስራ ጽድቅ ስለሚቆጥርለት ስለ ሰው ብፅዕና ነው የሚናገረው። እና ዳዊት የተናገረው ቅድም መዝሙር 32 ቁጥር አንድ ላይ ያነበብኩላችሁ አመፃቸው የተሰረየላቸው። ተመልከቱ፣ አመፃ ማለት በእግዚአብሔር ላይ ሰዎች የሰሩት ኃጢአት ነው። አመፃቸው በእግዚአብሔር ላይ ያመፁት አመፃ እግዚአብሔር ላይ የሰሩት ወንጀል፣ ሰዎች የሰሩት ወንጀል ይቅር የተባለላቸው ማለት ነው። ኃጢአታቸው የተከደነላቸው ማለት እግዚአብሔር አሁንም ኃጢአታቸውን ያልቆጠረላቸው ሰዎች ብፁዓን ናቸው ብሎ ነው የሚናገረው እና እኔ ታዲያ እዚህ ላይ የሰጠሁትን ርዕስ ስታዩ የጽድቅ ውጤት በረከት የሚል ነው የሰጠሁት፣ እንደ ርዕስ የሰጠሁት እና ጽድቅ ያገኘ ሰው እግዚአብሔር ኃጢአቱን ይቅር ያለለት ሰው፣ አመፁ የተሰረየለት ይቅርታ የተደረገለት ሰው አመፁ ማለት ነው። ኃጢአቱ የተከደነለት ከአሁን በኋላ አይታይም፣ ያንተ ኃጢአት ተብሎ ከእግዚአብሔር ፊት እንዲሰወር የተደረገለት ሰው ምንድን ነው የሚሆነው? ብፁ ነው የሚሆነው። አሁን ቁጥርን ስትመለከቱ እንደዚህ ነው የሚለው፣ እግዚአብሔር ያለ ስራ ጽድቅ ስለሚቆጥርለት ስለ ሰው ብጽህና ነው የተናገረው። አመፃቸው የተሰረየላቸው፣ ኃጢአታቸው የተከደነላቸው ሰዎች ብፁዋን ናቸው። ቁጥር ስምንት እና ዘጠኝም ላይ እንደዚሁ ብፁዓን ብፁዓን እያለ ይቀጥላል። እና የጽድቅ ውጤት ጽድቅ፣ አንድ ሰው ጽድቅን ሲያገኝ ምንድን ነው የሚቀበለው? ብፁዕነትን ነው የሚቀበለው። እና ይህ ብፁ የሚባለውን ነገር ጥቂት ለማብራራት እሞክራለሁ። ይገርማቸዋል። አሁን ቁጥር ስምንት ላይ ቁጥር ዘጠኝም ላይ ይሄ ብፁ የሚለው ቃል ተነግሯል። ጌታ ኃጢአቱን የማይቆጥርበት ሰው ብፁ ነው። ቁጥር ዘጠኝ እንዲ እንግዲህ ይህ ብጽህና ማለት ብፁ መባል ስለ መገረዝ ነው የተነገረው ወይስ ደግሞ ስላለመገረዝ? መገረዝ እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና ብሎ ይናገራል። እና በነዚህ በቁጥር ስድስት፣ በቁጥር ሰባት፣ በቁጥር ስምንት እና በቁጥር ዘጠኝ ላይ በእያንዳንዱ ቁጥር ላይ ብፁ ብፁ ብፁ የሚል ቃል ተጠቅሶ ታያላችሁ። ምን ማለት ነው ብፁ ማለት? በዚህ በአማርኛው የመጽሐፍ ቅዱስ ትርጉም ላይ ብፁ የሚለው ቃል ከግሪኩና ከእንግሊዝኛው የተተረጎመው ብሌስድ ከሚለው ነው። ማለት ከግሪኩ ማካሪዎስ የሚል ነው። ከእንግሊዝኛው ብሌስድ የሚል ቃል ነው እና በቀጥታ ብፁ ተብሎ የተተረጎመው ቃል ብሩክ ብሩክ ተብሎ መተርጎም ያለበት ቃል ነው እና ጽድቅን ከእግዚአብሔር ያገኘ ሰው ምንድን ነው የሚሆነው? የተባረከ ነው የሚሆነው። በጣም የሚገርም እውነት ነው። አሁን የአማርኛውን ብፁ እዚህ ጋር ልናገርበት ፈልጊያለሁ። ብፁ የሚለው ቃል በአማርኛ ብፁ ተብሎ ስለተጠቀሰ ስለተተረጎመ እውነተኛውን ትርጉም ደብቆታል። ማለት ምን ማለት ነው እኛ አገር በተለይ ብፁ የሚለው ቃል አገልግሎት ላይ የዋለው በሃይማኖት ርዕስ ውስጥ ወይም በአንድ የሃይማኖት ክልል ውስጥ በከፍተኛ ደረጃ ወይም በከፍተኛ ሹመት ውስጥ ላሉ ሰዎች የሚሰጥ ቃል ነው እና ብፁ እከሌ ብፁ እከሌ ሲባል ሰምታችሁ ታውቃላችሁ። መጽሐፍ ቅዱሳዊ ትርጉሙ ግን ለእንደዛ እንዲውል ታስቡ አይደለም የተሰጠው። ይሄ የእግዚአብሔር ቃል ነው። ብፁ የሚለው ቃል በቀጥታ ትርጉሙ ትርጉሙ ብሩክ የሚል ካልሆነ የእውነተኛ ትርጉሙን ይደብቀዋል። አሁን ብፁ የሚለው ምን ማለት ነው? ብፁ ማለት ሰዎች አይገባቸውም። እኔ እስከማውቀው ድረስ በሀገር ቤትም በውጭም ሀገር ካሉ ሰዎች ጋር ስነጋገር እና ብፁ የሚለው ቃል ትርጉሙ ብሩክ ነው። በቃ የተባረከ ሰው ማለት ነው እና እንደዛ በሆነ መንገድ ካልተረዳ ነው ትርጉሙ ይደበቅ እና ለተወሰኑ ሰዎች የተሰጠ መጠሪያ ወይም የተሰጠ ቅጽል አድርገን ልናየው እንችላለን እና ያ ያሳስተናል። አሁን እዚ ጋር ቃሉ የሚናገረው ያለ ስራ ጽድቅ የሚቆጠርለት ሰው ምን ይሆናል ነው የሚለው፣ ብሩክ ይሆናል። አሁን ዳዊት የተናገረው ይሄንን ነው። እንዳውም የብሉይ ኪዳኑ የዳዊት መልእክት ብፁ አይለውም። በጣም ይገርማል። ምንድን ነው የሚለው መተላለፉ የቀረችለት ሀጢያቱ የተከደነችለት ሰው ምስጉን ነው ነው የሚለው ይሄ በቀጥታ ወደ አማርኛ ሲተረጎም ብሩክ ነው የሚለውን ነው የሚያሳየው። እንደገና ቁጥር ሁለት ላይ ብትመጡ፣ መዝሙር 32 ቁጥር ሁለት እግዚአብሔር በደልን የማይቆጥርበት በመንፈሱ ሽንገላ የሌለበት ሰው አሁንም ምስጉን ነው ነው የሚለው። ማለት በአማርኛ አሁን አዲስ ኪዳን ላይ ብፁ የተባለውን በብሉይ ኪዳን ምስጉን ነው የሚለው፣ ግን የብሉይ ኪዳኑም የሂብሩ ቃል ብሩክ ነው የሚለው ነው የሚያሳየው። ስለዚህ አንድ ሰው ጽድቅ ሲያገኝ ኃጢአቱ የማይቆጠርለት ሆኖ በእግዚአብሔር ፊት ሲቀርብ ምንድን ነው የሚሆነው? የተባረከ ሰው ነው የሚሆነው። እና ብሩክ የሚለውን ጥቂት ላስረዳችሁ። ብሩክ የሚለው ቃል ምን ምን የሚለውን ቃል የሚያሳይ ነው። አንድ ሰው ብሩክ የሆነ ሰው ሙሉ ደስታ ያገኘ ሙሉ መንፈሳዊ እርካታ ውስጥ የገባ ፍጹም ሰላም፣ ፍጹም ደስታ፣ ፍጹም እርካታ የኃጢአትና የበደል የአይምሮ ጭንቀት ሳይኖርበት ከነዛ ሁሉ የኃጢአትና የበደል ጭንቀት እፎይ ያለ ሰው የሚያሳይና የሚያስረዳ መንፈሳዊ ዘላለማዊ አስደናቂ የሆነ ትርጉም ያለው ቃል ነው። አንዳንድ ሰዎች ብሩክ የሚለውን ነገር ከስጋዊ ከምድራዊ ቁሳቁስ ጋር አያይዘውት ይታያሉ። በጣም የተሳሳተ ነው። አንድ ሰው ኃጢአቱ ተሰርዮለት በደሉ ተከድኖለት እግዚአብሔር ይቅር ሲለው በዛን ሰዓት የእግዚአብሔር ይቅርታ፣ የእግዚአብሔር ምሕረት፣ የእግዚአብሔር ሰላም፣ የእግዚአብሔር ጽድቅ፣ የእግዚአብሔር ሕልውና እና በጎነት የመንፈስ ቅዱስ ስራ በውስጡ የሚገለጥበት ሰው ሆኖ ስለሚገኝ ምንድን ነው? ብሩክ የሆነ ሰው ነው። በጣም አስደናቂ የሆነ በረከት ውስጥ የገባ ሰው ሆኖ ነው የሚገኘው ማለት ነው እና ኤፌሶን ምዕራፍ አንድም ላይ ይህንም በተመለከተ ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ሲናገር እንደዚህ ነው ያለው። እግዚአብሔር አምላካችን በክርስቶስ ኢየሱስ እኛን ወደ ራሱ ሲያመጣን ምን አደረገልን ነው የሚለው። ኤፌሶን ምዕራፍ አንድ ቁጥር ሶስት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። አሁን ሁለት ጊዜ ነው በረከት የሚለው፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ራሱ ደግሞ በረከት ይገባዋል ብሎ ሲናገር ታያላችሁ እና ይሄ ኃጢአቱ የተሰረየችለት እና በደሉ የተከደነለት ሰው ብሩክ ነው የሚለውን ነገር ነው ዳዊት የተናገረው እና ይሄ ብሩክነት በጣም አስደናቂ የሆነ የሕይወት ደረጃ ውስጥ መግባትን የሚያሳይ ምሕረትን፣ ጽድቅን መቀበልን የሚያሳይ መሰረታዊ ትምህርትና መሰረታዊ ዶክትሪን ነው። ይሄ ነው እንግዲህ በመዝሙረ ዳዊት ላይ ተጠቅሶ የምንመለከተው እና እዚ ጋ የምትመለከቱ ከሆነ በስላይዴ ላይ ብፁ ማለት ብሩክ፣ የተባረከ ማለት ነው። በእርግጥ መንፈሳዊ ሙላትን ስጋት አልባ የሆነ መንፈሳዊ መረጋጋትን መንፈሳዊ ሙሉነትን፣ ደስታ፣ ሰላም ምን የሚመነጭበትን እና ጭንቀት የሌለበትን ሰው የሚያሳይ መግለጫ ነው። አሁን እዚህ ጋ ነው ታዲያ ሰዎች መጠየቅ ያለባቸው እንደዚህ አይነት ህይወት አላችሁ ወይ? መንፈሳዊ ሙሉነት፣ መንፈሳዊ ደስታ፣ መንፈሳዊ እርካታ፣ የኃጢአት የበደል ጭንቀት ከላያችሁ ላይ ተገፎ ነፃ የሆነ ህይወት አላችሁ ወይ? የሚል ጥያቄ ሰዎች ሁሉ መጠየቅ አለባቸው። እግዚአብሔር ስለዚህ እውነት የተመሰገነ ይሁን እና ሁለተኛ ስላይድ አለኝ የጽድቅ ውጤት በረከት የሚለውን ለመቀጠል እና እዚህኛው ላይ የምናገረው ቁጥር ሰባትና ቁጥር ስምንትን እንደገና በማንሳት ነው። እንደምትመለከቱት ቁጥር ሰባትና ስምንት ላይ አመጻቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዋን ናቸው ጌታ ኃጢአቱን የማይቆጥርበት ሰው ብፁ ነው ብሎ ጳውሎስ ከመዝሙር ከዳዊት ላይ ጠቅሶ እዚህ ጋር ለሰዎች ይሄ የብፅዕና ወይም ደግሞ በጽድቅ ውስጥ የሚገኘውን በረከት እያስረዳ ነው ያለው። እና አራት ነገሮችን እዚህ ጋር እንድታዩ እፈልጋለሁ በመጀመሪያ አመፃቸው የተሰረየላቸው ሰዎች የሚል ቃል አለ። ቀጥሎ ኃጢአታቸው የተከደነላቸው ሰዎች የሚል ቃል አለ። እነዚህ አመፃቸው የተሰረየላቸው፣ ሁለተኛ ኃጢአታቸው የተከደነላቸው እነዚህ ናቸው ብፁዓን የሚባሉ ሰዎች። እና በእርግጥ እዚህ አሁን ጳውሎስ ሲናገር ቁጥር ስድስት ላይ ምን ብሎት ነው የጀመረው? እንደዚህ ደግሞ ዳዊት እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል ብሎ ነው አሁን የተናገረው። ያለ ስራ ጽድቅ ስለሚቆጠርለት ሰው አመፃቸው የተሰረየላቸው፣ ኃጢአታቸው የተከደንላቸው ሰዎች፣ ጌታ ኃጢአቱን የማይቆጥርበት ሰው ይሄ ስለ መገረዝ ወይም መገረዝ በዚህ በአዲስ ኪዳን ላይ በጥምቀት ተተክቷል። ሰዎች የሚጠመቁት ምን ከሆኑ በኋላ ነው? ካመኑ በኋላ ነው። ጥምቀት ከእምነት አይቀድምም። ሰዎች ካመኑ በኋላ ይጠመቃሉ። እና እነዚህ አይነት ነገሮችን ነው የሚናገረው። አራት ነገሮች ናቸው እዚ ጋ የቀረቡት ያለ ስራ ጽድቅ የሚቆጠርለት ሰው፣ በደሉ ኃጢአቱ የተከደነለት ሰው፣ እንደገና ደግሞ ጌታ ኃጢአቱን የማይቆጥርበት ሰው። ይሄ ሰው ብፁ ነው ማለት ብሩክ ነው። እና እንደዚህ አይነት ሰዎች ሆነን ስንገኝ ነው። እነዚህ አራቱ እውነቶች በአንድ ሰው ውስጥ ሲገኙ፣ ይሄ ሰው የተባረከ ሰው ነው። እግዚአብሔር ይመስገን። ተባረከ የሚባለው እንዲህ አይነት ሰው ነው። እንግዲህ ይሄንን ሳስብ የሀሳቡን ክቡርነትና በጣም ከፍተኛ ዋጋ ያለው መሆኑን የምንረዳው አንዳንድ ነገሮችን ስንመለከት ነው። ተመልከቱ ኃጢአት ነፍስን እና ያንድን ሰው ህይወት ከእግዚአብሔር የሚለይ ነገር ነው ኃጢአት የሚባለው ነገር። ልክ አዳምና ሔዋን ኃጢአት ሰሩ፣ ወዲያውኑ ከእግዚአብሔር ተለዩ። በህይወት እያሉ በመንፈስ የሞቱ ሰዎች ነው የሆኑት። አሁን በምድር ላይ የምናየው ሰው በሙሉ በህይወት እያለ በመንፈስ የሞተ ነው፣ ብዙ ሰው ማለት ወደ ክርስቶስ ኢየሱስ በእግዚአብሔር በኩል ባለው ጽድቅ በክርስቶስ ኢየሱስ በማመን ጽድቅን ካልተቀበለ ሰው ሁሉ በቁሙ የሚሄድ የሞተ ፍጡር ነው፣ ከእግዚአብሔር ጋር ምንም ህብረት የሌለው እና ኃጢአት ነፍስን በደለኛ ያደርጋል። ኃጢአት የእግዚአብሔር ቁጣ በኛ ላይ እንዲኖር ያደርጋል። በጣም ብዙ ጥቅሶች አሉ። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 3 ላይ ብንመጣ ጌታ ኢየሱስ ክርስቶስን ያላመኑ ሰዎች የእግዚአብሔር ቁጣ በላያቸው ላይ አለባቸው የእግዚአብሔር ቁጣ በላያቸው ላይ ይኖራል ብሎ ነው የሚናገረው እና በማንኛውም ሰዓት ድንገት ቢሞቱ ወደ ሲኦል ነው የሚሄዱት። ምንም ጥርጥር የለም። ምንም ይግባኝ የሚባል ነገር ከሞት በኋላ አይኖርም። ስለዚህ የእግዚአብሔር ቁጣ በላያቸው ያለባቸው ሰዎች የእግዚአብሔር ፍርድ በላያቸው ላይ ስላለባቸው ይህንን የሚመጣውን ይሄ የሚያስከትለውን ውጤት በቋንቋ መግለጥ ማንም ሰው አይችልም። እኔ ብዙ ዓመት አስተምር ያለው መጽሐፍ ቅዱስን ሰብክ ያለው ብዙ መጽሐፍ ቅዱሳዊ የሆኑ ነገሮችን አውቃለሁ። ከመጽሐፍ ቅዱሱ እምነት ውጪ የሌሎች ሃይማኖቶች ኮምፓራቲቭ ሪሊጅን አጥንቻለሁ። የግሪክ የህብሩ ቋንቋ ለመመርመር ሞክር ያለው፣ የእግዚአብሔርን ቁጣ በሰው ላይ የሚያስከትለውን ውጤት በቋንቋ መግለጥ ግን አልችልም። ምክንያቱም አስፈሪ ነው፣ በጣም አስደንጋጭ ነው እዛ ውስጥ መግባት። ይሄንን ስናውቅ ነው ጽድቅ የሚባለው ነገር የሚያስገኘውን በረከት ከምንም ነገር በላይ ልናየው የምንችለው እና ይሄንን ስናውቅ ነው አንድ ሰው በኃጢአቱ ይቅርታ ሲያገኝ በሀጢያቱ ይቅርታ ከኃጢአቱ ይቅርታ አግኝቶ መተላለፉ ሲደመሰስለት፣ ኃጢአቱ ሲከደንለት እና የእግዚአብሔር ምሕረትና የእግዚአብሔር ቸርነት ተዘርግቶለት የእግዚአብሔርን ጽድቅ በነፃ ሲቀበል እንደዚህ አይነት ሰው አንድ ሰው ሆኖ ስናይ ከተአምር ሁሉ የበለጠ ተአምር ሆኖ የምናገኘው እዛ ጋር ነው። የኃጢአት ይቅርታ ከተአምር ሁሉ በላይ ተአምር ነው። የኃጢአት ይቅርታ የኃጢአትን ይቅርታ አግኝቶ የእግዚአብሔር ልጅ መባል ከተአምር ሁሉ በላይ ተአምር ነው። እና በጣም የሚገርም ነው። እና ከዘላለም የኃጢአት ውጤት ነፃ የሆነው ሰው መጽሐፍ ቅዱስ የሚለው ብሩክ ነው ብሎ ነው የሚያቀርበው። ስለዚህ ማንኛችንም በጌታ በኢየሱስ ክርስቶስ የማዳን ጸጋ ላይ ልባችንን አሳርፈን እግዚአብሔር በነፃ የጽድቅ ሕይወት ሲሰጠን በቀጥታ እግዚአብሔር የሚለን ብፁዓን ናቸው ማለት ብሩካን ናቸው ብሎ ነው የሚጠራል። ማንኛውም ሰው ማንኛውም ሰው ሴት፣ ወንድ፣ የተማረ ያልተማረ፣ ወጣት ሽማግሌ፣ ነጭ ጥቁር ከእግዚአብሔር ዘንድ ምሕረትን ሲያገኝ እግዚአብሔር የሚጠራው የተባረከ ሰው ብሎ ነው እና በረከቱ በውስጣችን ይገለጣል። የእግዚአብሔር ሰላም፣ የእግዚአብሔር ረፍት፣ የእግዚአብሔር ሕይወት፣ የእግዚአብሔር ማዳን፣ የእግዚአብሔር ደስታ ውስጣችን ይፍለቀለቃል። ያንን ነው መጽሐፍ ቅዱስ ብሩክ የሚለው ለዚህ ነው። የብሉ ኪዳኑን የዳዊትን ነገር አንስቶ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና፣ አሁን እዚ ጋ ነው ዋናው ሀሳብ ያለው ያለ ስራ ስለሚያጸድቀው ስለ ሰው ብሩክነት ነው ዳዊት የተናገረው። ሰው ያለ ስራ ሲጸድቅ እሱ በሰራው ስራ ሳይሆን ሌላ ሰው በሰራው ስራ ጽድቅ እግዚአብሔር ሲሰጠው ብሩክ ነው ተብሎ ነው የሚቆጠረው። በእርግጥ ይህንን ማሰብ አለብን። ሰው እሱ በሰራው ስራ ሳይሆን ሌላ አካል በሰራው ስራ ነው ጽድቅን የሚያገኘው። ሌላ አካል በሰራው ስራ ጽድቅን ሲያገኝ ወዲያውኑ የተባረከ ሰው ነው የሚባለው። ግን ያ የሰውን ሰው እንዲጸድቅ ስራ የሰራው ማን ነው የሚለውን ማሰብ በጣም አስፈላጊ ነው። እዚህ ጋር ይሄንን ጠቀስ አድርጌላችሁንም አልፎ መገመት ትችላላችሁ። ማን እንደሆነ ተመልከቱ። ሰዎች በእግዚአብሔር ፊት ጽድቅን እንዲያገኙ መላእክት ስራ ሊሰሩላቸው አይችሉም፣ ፍጡራን ስለሆኑ። ቅዱሳን የተባሉ ሰዎች ስራ ሊሰሩላቸው አይችሉም፣ ፍጡራን ስለሆኑ ራሳቸውን በተሰራ ስራ ስለ ቅዱሳን ስለሆኑ። ስለዚህ ማንም በፍጥረታ ዓለም ውስጥ ስለኛ ዋጋ ከፍሎ የእኛን የኃጢአት ዋጋ ከፍሎ እኛ ጻድቃንና ቅዱሳን ብሩካን እንድንባል ስራ መስራት የሚችል ከፍጥረታት መካከል ማንም የለም። ይህንን ያደረገ አንድ እና አንድ ብቻ ነው፣ ያም ጌታ ኢየሱስ ነው። ጌታ ኢየሱስ ክርስቶስ ከቅዱስ ድንግል ማርያም ተወለደ። ጌታ ኢየሱስ ክርስቶስ ብዙ ጊዜ ተናግሬያለሁ። እኛ ስላሴን የምናምን ሰዎች ነን። እግዚአብሔር የሚባለው አሃድ አምላክ ሶስት አካላት አሉት አብ፣ ወልድ፣ መንፈስ ቅዱስ እና ከነዚህ ከሶስቱ ወልድ ከቅድስት ድንግል ማርያም የሰውን ስጋ ለብሶ ተወለደ። ፍጹም ያለ ኃጢአት ኑሮን ኖረ። አምላክ ስለሆነ አምላክም ሰውም ስለሆነ ስለዚህ ያ ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ተሰቅሎ እኛ መቀበል የሚገባንን የኃጢአት ፍርድ፣ እኛ መቀበል የሚገባንን የኃጢአት ዋጋ፣ የኃጢአት ቁጣ፣ የእግዚአብሔርን ቁጣ በላዩ ላይ እኛን ተክቶ ጌታ ኢየሱስ ክርስቶስ ተቀበለ። ይሄንን ነው። ሁለተኛ ቆሮንቶስ መጽሐፍ ቅዱስ በጣም ግልጽ ነው። ይገርማችኋል። የእኛ መዳን የሚገባን ከሆነ የምንድንበትን መንገድ መጽሐፍ ቅዱስ በግልጽ ነው ያስቀመጠው እና ሁለተኛ ቆሮንቶስ ምዕራፍ አምስት ይህንን ደጋግሜ አንብቤዋለሁ። ቁጥር ሀያ አንድ ላይ እንደዚህ ብሎ ይናገራል። ይገርማችኋል። እንደዚህ ይላል እኛ በእሱ ሆነን ማለት በክርስቶስ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለ እኛ በመስቀል ላይ ኃጢአት አደረገው። ማለት የእኛ ኃጢአት በሙሉ በክርስቶስ ኢየሱስ ላይ እንዲሆን ተደርጎ ጌታ ኢየሱስ ክርስቶስ የእኛና የኃጢአት ዕዳ ዋጋ የገሃነም መለየትን በራሱ ላይ ወስዶ እኛ እሱን በማመን በእሱ በኩል የእግዚአብሔርን ጽድቅ እንድንቀበል ጌታ ኢየሱስ ክርስቶስ ስለ እኛ በቀራኔው መስቀል ላይ ሞተ። ለዚህ ነው ኢየሱስ ክርስቶስ በሰራው ስራ ላይ ልባችንን ስናሳረፍ እግዚአብሔር ሆይ ጌታ ኢየሱስ ክርስቶስ በቀራኔው መስቀል ላይ ተሰቅሎ የተሰቃየው ለእኔ የሞተው ሞቶ የተቀበረው ከሞት እንደገና የተነሳው እኔ በአንተ ዘንድ ተቀባይነት እንዳገኝ ነው ብለው በሱ ላይ እምነታቸውን በሚያደርጉና በሱ በኩል ወደ እግዚአብሔር በሚመጡ ሰዎች ላይ እግዚአብሔር ጽድቅን ያውጅላቸዋል። ከኃጢአት እና ከኃጢአት ዕዳ ነፃ ናችሁ። በማን በኩል? በልጄ በኩል ይላቸውና ያን ጊዜ መንፈሳዊ፣ ዘላለማዊ፣ አስገራሚ በረከት ውስጥ እንዲገቡ ያደርጋቸዋል። ያን ጊዜ ልባቸው በሰላም፣ በደስታ፣ በመንፈሳዊ መፍለቅለቅ ይሞላላቸዋል። ይህንን ነው መጽሐፍ ቅዱስ የሚናገረውና የጽድቅ ውጤት በረከት ነው ያልኩት። ከዚህ የተነሳ ነው አንዳንድ ሰዎች በረከትን የሚቆጥሩት ቅድም እንዳልኩት መኪና ስላላቸው ቤት ስላላቸው ፎቅ ስለሰሩ ይመስላቸዋል። አይደለም። በረከት የሚባለው ነገር ከእግዚአብሔር ጋር መታረቅና በክርስቶስ ኢየሱስ በኩል ሰማያዊ ዘላለማዊ እውነተኛ እግዚአብሔር እግዚአብሔራዊ ግንኙነት ውስጥ መግባትን ነው መጽሐፍ ቅዱስ በረከት የሚለው። ለዚህ ነው ኤፌሶን ምዕራፍ አንድ ላይ ቅድም ያነበብኩት በክርስቶስ ኢየሱስ በሰማያዊ ስፍራ እግዚአብሔር ባርኮናል እና በክርስቶስ ኢየሱስ ወደ እግዚአብሔር ስንገባ ዘላለማዊ መንፈሳዊ አስደናቂ የሆነ የህይወት ሙላት የህይወት መፍለቅለቅ፣ ደስታና ሰላም የኃጢአት ከኃጢአት ነፃ የመሆን ስሜትና እውቀት ማግኘታችንን ነው መጽሐፍ ቅዱስ በረከት የሚለው። እና ወደ የሚቀጥለው ስላይዴ ላይ ሄጄ ትንሽ ነገር እናገርና ወደ ማጠቃለያ ልመጣለሁኝ። የጻድቃን በረከት መገለጫዎች የሚል ርዕስ ነው ያለኝ። ከዚሁ ሀሳብ ጋር ነው የሚሄደው እና ስለ ብጽዕና ነው የተነገረው። ስለ በረከት ነው የተነገረው። ማዕከላዊ ሀሳቡ እኛ ጽድቅን ስንቀበል የእግዚአብሔር በረከት በውስጣችን ውስጥ መገለጡን ነው። እና በምን በምን መንገድ ነው እነዚህ የእግዚአብሔር በረከት የጻድቃን በረከት የተገለጡት የሚለውን ለመናገር ሳስብ፣ ሶስት ነጥቦችን ለእናንተ ማሳየት እፈልጋለሁ። አንደኛ ወይም ሀ ጽድቅን ያገኘ ሰው ብሩክ በመሆኑ በውስጡ የሚገለጡ ነገሮች አሉ። አንደኛ ወይም ሀ በሱ ውስጥ የእግዚአብሔር የማዳን ፍቅር ተገልጧል። አሁን ይሄ ጻድቅ የተባለው ጻድቅ ሆኖ ብሩክ የተባለው ሰው ምስጉን የተባለው ሰው በህይወቱ የሚኖረው የእግዚአብሔር የማዳን ፍቅር በውስጡ ይገለጣል ማለት እግዚአብሔር አብ ልጁን ወደ ምድር የላከበት ምክንያት ከቅድስት ድንግል ማርያም ተወልዶ በ33 ዓመት ተኩል በምድር ላይ ያለምንም ኃጢአት በአፉ ተንኮል ስድብ ሳይገኝበት ሰዎች በሙሉ በአፋቸው የተናገሯቸው ብዙ ነገሮች አሉ። ከጌታ ከኢየሱስ ክርስቶስ አንደበት ግን አንድም የኃጢአት ቃል በፍጹም አልወጣም። ንጹህ ነው። ቅዱስ ነው። ከዚህ የተነሳ ነው የእሱ ሞት እኛም ማጽደቅ የሚችለው እኛ ብሩክ እንድንሆን በሱ ላይ መታመን ያለብን ከዚህ የተነሳ ነው እና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በሱ የሚያምን የዘላለም ሕይወት ይኖረው እንዲኖረው እንጂ የእግዚአብሔር ቁጣን እንዳያይ ወይም የዘላለም ሞት እንዳያይ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን ማለት ሰዎችን እንደዚህ ወዷል ክርስቶስን በመስቀል ላይ እስከ መስጠት ድረስ እናንተን ወዷል የሚለው መጽሐፍ ቅዱስ ከዚህ የተነሳ ነው። እግዚአብሔር ልጁን የሰጠው እኛ በሱ የማዳን ፍቅር ውስጥ እንድንገለጥ ነው፣ ወይም የማዳን ፍቅሩ በእኛ ውስጥ እንዲገለጥ ነው። ጌታ ኢየሱስ በመስቀል ላይ ክቡር ደሙን ያፈሰሰው የእሱ የማዳን ፍቅር በውስጣችን እንዲገለጥ ነው። መንፈስ ቅዱስ ለእኛ የተሰጠን እንድንጨፍር በእግዚአብሔር አደባባይ ላይ ቅድም ለነቆንጅ ስነግራቸው ነበር፣ ብዙ የአበሻ ቸርቾች ሄደ ነበር ወይ ለንደን ስትለኝ፣ አይ ብዙ ህብረት የለኝም እዛ። እኛ እነሱን የምንላቸው ሀፒ ክላፒዎች ነው ብያት ነበር። እና ሀፒ ክላፒ በመድረክ ላይ የሚዘሉ ሰዎች ናቸው። መንፈስ ቅዱስ እንደዛ አያደርግም። እግዚአብሔር ለእኛ የሰራውን ነገር በጣም አስተውለን ከእግዚአብሔር ጋር ጥብቅ ያለ ህይወት እንዲኖረን ሁል ጊዜ የሚረዳ ጸጋ እንዲሰጠን ነው እግዚአብሔር ያደረገው እና ይሄ የተባረከው ሰው በውስጡ የእግዚአብሔር የፍቅር መግለጫው የክርስቶ የእግዚአብሔር ልጁን የላከበት እውነት፣ ጌታ ኢየሱስ ደሙን ያፈሰሰበት እውነት፣ ጌታ መንፈስ ቅዱስ በውስጣችን ያደረበት እውነት የገባው ሰው ነው የሚሆነው። ታዲያ እንደዚህ አይነት ሰው ብሩክ ተብሎ ነው የተጠራው። እንደዚህ አይነቱ ሰው ብሩክ ያልተባለ ማን ብሩክ ይባላል? ሁለተኛ እዚህ ጋር የምናገርበት ነጥቤ በሱ ውስጥ በዚህ ብሩክ በተባለው ሰው ውስጥ የህይወት ታላላቅ ጥያቄዎች መልስ አግኝተዋል። መቼም ይህንኛውን ስናገር ጥቂት ነገር እንደምታስቡ አስባለሁ። የሰዎች ህይወት ሁሉ የትም ይኑሩ፣ የት በጥያቄ የተሞላ ነው። የሰዎች መሰረታዊ ጥልቅ የህይወት ጥያቄ ለምሳሌ የህይወት ትርጉም ምንድን ነው? ለምንድን ነው እዚህ ምድር ላይ ያለሁት የመኖሬ ዓላማ ራሱ ምንድን ነው? መብላት፣ መጠጣት፣ መተኛት፣ መነሳት ብቻ ነው? አይደለም። የህይወት ትርጉም የህይወት ዓላማ ምንድን ነው? የዚህ የህይወት መሰረታዊ ጥያቄ መልስ የሚያገኘው ሰው በክርስቶስ ኢየሱስ እምነት በነፃ ጸድቆ የተባረከ ሲሆን ነው እና መልስ ያገኛል። የምኖረው ለእግዚአብሔር ክብር ነው። እኔ በምድር ላይ ለመኖሬ እግዚአብሔር ዓላማ አለው ኢቨን ኢቨን እዚህ ቤት ውስጥ አሁን ለመገኘቴ እግዚአብሔር ዓላማ አለው። ይህንን መልእክት ለመስማቴ እግዚአብሔር ዓላማ አለው። እግዚአብሔር ያለ ዓላማ ምንም ነገርን አያደርግምና፣ በዓለም ላይ ሰዎች የብር ወርቅ፣ ብዙ ነገሮች ማግኘት የህይወት ጥያቄያቸው መልስ እንደሆነ ሊያስቡ ይችላሉ። ግን የዓለም ብሩ ወርቁ፣ ዙፋኑ፣ ብልጽግናው፣ ዝናው ሴሌብሪቲ የመሆኑ ነገር የህይወትን ጥያቄ ለህይወት ጥያቄ መልስ ሲሰጥ አይተናነቅም። ብዙ ሴሌብሪቲዎች ራሳቸውን ከፎቅ ላይ እየወረወሩ ሲገሉ አይተናል። መድኃኒት ጠጥተው ራሳቸውን በራሳቸው ሲገሉ አይተናል። የህይወት መሰረታዊ ጥያቄዎች መልስ የሚያገኙት ሰው በመንፈሳዊ በረከት ሲባረክ ብቻ ነው ማለት የእግዚአብሔርን ጽድቅ ተቀብሎ በእግዚአብሔር ምሕረት ውስጥ ገብቶ የእግዚአብሔር በረከት በላዩ ላይ ሲፈስ ብቻ ነው። እኔ ይህንም በተመለከተ ስለ ንጉሱ ሰለሞን ለመናገር ጥቂት ነገር ፈልግ ያለው እና ንጉሱ ሰለሞን የዳዊት ልጅ ነው መጽሐፍ ቅዱስ ላይ ሰለሞን እግዚአብሔር አንድ ቀን ተገልጦ ምን ላድርግልህ ሲለው በህልሙ ተገልጦለት አንድ ነገር ጠየቀ። እግዚአብሔር ሆይ አለ፣ አሁን እኔ ንጉሥ ያደረከኝ በአባቴ በዳዊት ምትክ ነው፣ የታወቀ ነገር ነው። ግን ንጉሥ ያደረከኝ እኔን በህዝብህ ላይ ነው እና ህዝብህ እስራኤላውያን፣ አይሁዳውያን በጣም ቀላል ህዝቦች አይደሉም እና ያለ ጥበብ ያለ ማስተዋል ልመራቸው አልችልም። ስለዚህ እባክህ ጥበብ ስጠኝ ብሎ እግዚአብሔርን ለመነ። እግዚአብሔር ጥበብ ሰጠው እና እንደ ሰለሞን ያለ ጥበበኛ በምድር ላይ አልተነሳም ይላል መጽሐፍ ቅዱስ። እና እንደ ሰለሞን ያለ በብዙ ነገር ደስታ ለማግኘት የሞከረም ሰው በምድር ላይ የለም እና ሰለሞን እግዚአብሔርን አሳዝኗል በብዙ መንገድ እና ደስታን ለማግኘት እርካታን ለማግኘት ያልሞከረው ነገር የለም እና እግዚአብሔር ጥበብ ሰጥቶት ከእግዚአብሔር መንገድ ዞር በማለት ብዙ ወንጀል፣ ኃጢአት ሰርቶ እግዚአብሔርን አሳዝኗል። ነገር ግን ተመለሰ ሰለሞንና፣ ከተመለሰ በኋላ የተናገራቸው ነገሮች በጣም የሚገርሙ ናቸው። መጽሐፈ መክብብን ብታነቡ፣ ብሉይ ኪዳን ከመዝሙረ ዳዊት ቀጥሎ ምሳሌ አለ። ከምሳሌ ቀጥሎ መሐሌ መሐሌ አለ። ከመሐሌ መሐሌ ቀጥሎ የመጽሐፈ መክብብ አለ እና የሰለሞን ጥበብ መጽሐፍ ነው። እና ሰለሞን ምን ብሏል? በመሐሌ መሐሌ ላይ ሁሉ ከንቱ የከንቱ ከንቱ፣ ብሩ ከንቱ፣ ወርቁ ከንቱ፣ ዝናው ከንቱ፣ ጥበቡ ከንቱ፣ ሁሉ ነገር ከንቱ ነው። ለሰው ጥያቄ መልስ ሊሰጥ አይችልም። ለሰው ጥያቄ መልስ ሊሰጥ የሚችል አንድና አንድ ነገር ነው፣ ከእግዚአብሔር ዘንድ ጽድቅን ተቀብሎ በክርስቶስ በኩል የእግዚአብሔርን በረከት መቀበል ነው። ይህ በረከት ያለን ሰዎች ከሆንን ለማንኛውም መንፈሳዊ ምድራዊ ጥያቄ መልስ ያለን ሰዎች ነው የምንኖረው፣ የምንሆነው በረከት ያለን እና በምድር ላይ ትርጉም ያለው ሕይወት የምንኖር ሰዎች ሆነን እንገኛለን እና እንደዚህ አይነቱን ሰው ነው ዳዊት ብሩክ ነው የሚለው። ብሩክ የሆነው ሰው ታዲያ ስለ ብፅዕና፣ እግዚአብሔር ኃጢአቱን የማይቆጥርበት ሰው፣ በክርስቶስ ኢየሱስ በኩል የጸደቀው ሰው ብሩክ ነው። በሕይወት ለሞትም ለመኖርም የተዘጋጀ ነው። እንደዚህ አይነቱ ሰው እግዚአብሔር አሁን ና ብሎ ቢጠራው ምንም ጭርቅ ጨርቅን ቅሌን ሳይል ወደ እግዚአብሔር የሚሄድ ሰው ነው የሚሆነው። እግዚአብሔር በምድር ላይ ለተወሰነ ዘመናት ኑር ብሎ ቢፈቅድለት አዎ ሁሉን ነገር ለእግዚአብሔር በመሰዋት እኖራለሁ ብሎ የሚኖር ሰው ነው የሚሆነው እግዚአብሔር የባረከው ሰው እንደዚህ አይነት ሰው ነው ሶስተኛ ይሄ ሰው በምን አይነት መንገድ ነው የሚገለጠው የሚለውን ነገር ሳስብ በዚህ ሰው ውስጥ የመንግስተ ሰማይ ደስታ በዚህ ምድር ላይ ይጀምራል አንዳንድ ሰዎች መንግስተ ሰማይን በተመለከተ የሚያስቡት መንግስተ ሰማይ የሚባለው ነገር የሚታሰበው ከሞትም በኋላ ነው ብሎ ነው የሚያስቡት ግን መጽሐፍ ቅዱስ እንደዛ አይደለም የሚያስረዳው። መንግስተ ሰማይ ውስጥ መግባትና መኖር የሚባለው ኑሮ ሰዎች መኖር የሚጀምሩት ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ከተቀበሉበት ሰዓት ጀምሮ ነው። ማለት ይሄ ያለ ስራ ኃጢአታቸው ከላያቸው ላይ በክርስቶስ ስራ የተነሳላቸው ሰዎች እዚህ ምድር ላይ የመንግሥተ ሰማይን ኑሮ ይጀምራሉ። የመንግሥተ ሰማይን ክብር ያያሉ። የመንግስተ ሰማይን ጸጋ ይቀምሳሉ። የመንግስተ ሰማይን ደስታ ይቀምሳሉ። የመንግስተ ሰማይን በረከት እዚህ ምድር ላይ ያያሉ እና እዚህ ምድር ላይ የመንግስተ ሰማይን ኑሮ ያላዩ ሰዎች በኋላ የመንግስተ ሰማይን ኑሮ የማየታቸው ነገር እርግጠኛ አይደለም። ስለዚህ በዚህ ምድር ላይ ይሄ ሰው የተባረከው ሰው የመንግስተ ሰማይ ኑሮ፣ ደስታ፣ ሰላም፣ እረፍት በመንግስተ ሰማይ ሊኖር የሚችለው አይነት እግዚአብሔር እና እሱ የአባትና የልጅነት ኑሮ መኖር ይጀምራል። አዲስ ልብ ይኖረዋል። አዲስ ተስፋ ይኖረዋል። አዲስ በረከት ይኖረዋል እና አስደናቂ ሕይወትን ያገኛል ከእግዚአብሔር ማለት ነው እና እንግዲህ ዛሬ ስለ እዚህ መንፈሳዊ በረከት ነው፣ ጻድቃን ስለሚባረኩበት በረከት ነው እየተናገርኩ ካለሁት አስደናቂ እውነት ነው። ይሄ ቢገባን ክርስትና በእውነት ይገባናል ማለት ነው። እና የመደምደሚያ ሀሳቤ ጋ ልምጣ። የመደምደሚያ ሀሳቤ ጋ ስመጣ በዚህ ዓለም ላይ ሁለት አይነት ሰዎች እንዳሉ ላሳስባችሁ ፈልጋለሁ። አንደኛው አይነት ሰዎች በምድራዊ ነገር ለመደሰት የሚፈልጉ ሰዎች ናቸው። በምድራዊ ነገር ምድራዊ የሆነውን ነገር ምድራዊ የሆነውን ነገር በማሰብ በማውጠንጠን በምድራዊ ነገር ለመደሰት ዓለም በሙሉ ይፈልጋል። ግን ይገርማቸዋል። ምድራዊው ነገር በሙሉ ዓለም ራሷ የእኛ ብትሆን ሁሉ ነገር በቁጥጥራችን ስር፣ ብሩም ወርቁም ሁሉ ነገር በቁጥጥራችን ስር የሆነው ሰዎች ሆነን ብንገኝ እንደዚህ አይነት ሰዎች መጽሐፍ ቅዱስ ላይ ብሩካን ናቸው የሚል ሐሳብ የለም። በአንድም ቦታ ላይ በአንድም ጥቅስ ላይ ዓለም በሙሉ ያለው ሰው ወይም ደግሞ በጣም የተትረፈረፈ ምድራዊ መትረፍረፍ ያለው ሰው መጽሐፍ ቅዱስ ላይ ብሩክ ነው ተብሎ ተጠቅሶ አይታወቅም። ይህንን ስናገር ሀብታም መሆን መጥፎ ነው የሚል ትምህርት አለው መጽሐፍ ቅዱስ ማለት አይደለም። የሚቀድመው ነገር ሰማያዊ ዘላለማዊ መንፈሳዊ በረከት ነው። ይሄ ሰማያዊ ዘላለማዊ መንፈሳዊ በረከት ኖሯቸው ሀብታም የሆኑ ሰዎች ልክ ነው፣ ትክክለኛ በረከት ውስጥ ነው ያሉት። ግን ይሄኛው ሳይኖራቸው ምድራዊ ነገር ላይ ብቻ ትኩረት ያደረጉ ሰዎች መጽሐፍ ቅዱስ መጽሐፈ ምሳሌ ላይ፣ ትንቢተ ኢሳይያስ ላይ፣ መዝሙረ ዳዊት ላይ በተለያየ ቦታ ሰው ደሞዙን ተቀብሎ ቀዳዳ ኪስ ውስጥ ከተተው የሚለው አይነት ሰዎች ነው የሚሆኑት። ማለት የሚያከማቹት ነገር ያከማቹት ነገር ሰላም፣ ደስታ፣ እረፍት፣ በረከት ዘላለማዊ ነገር አይሰጣቸውምና፣ ስለዚህ በምድራዊ ነገር ለመደሰት የሚፈልጉ ሰዎች የተባረኩ ናቸው የሚል ሀሳብ መጽሐፍ ቅዱስ ላይ የለም። ሁለተኛ እዚህ ላይ የተገለጸውን በረከት ያገኙ ሰዎች ደግሞ አሉ። እዚህ ላይ የተጠቀሰውን በረከት ማለት ኃጢአታቸው፣ የተሰረየላቸው፣ የእግዚአብሔር መንፈስ ያረፈባቸው፣ ጽድቅ ያገኙ እንደዚህ አይነት ብዙ ሚሊየን የሚቆጠሩ ሰዎች አሉ። በብሉይ ኪዳንም ነበሩ፣ አሁንም አሉ፣ ወደፊትም ከእኛ ዘመን በኋላ ይኖራሉ። እንደዚህ አይነቶቹ ሰዎች የተባረኩ ሰዎች ናቸው። እንደዚህ አይነቶች ሰዎች ከሆንን፣ ልባችን፣ ስጋታችን፣ ሀሳባችን፣ ምኞታችን መሆን ያለበት እነዛ ያልተባረኩ ሰዎች ወደዚህ አይነት በረከት የሚመጡት እንዴት ነው የሚለው ነው ሀሳባችን መሆን ያለበት ፣ ጸሎታችን መሆን ያለበት የምንወዳቸው ዘመዶቻችን፣ ወንድሞቻችን፣ እህቶቻችን እና ጓደኞቻችን፣ ዘመዶቻችን የምናገኛቸው ሰዎች በሙሉ ከዛ ያልተባረከ ሕይወት የሚወጡትና ወደዚህ የሚመጡት እንዴት ነው የሚለው የልባችን ትርታ መሆን አለበት። ስለዚህ መጸለይ አለብን ለነሱ እና እውነትን መመስከር አለብን። ይሄ በውስጣችን የበራው የበረከት ብርሃን በእነሱ ውስጥ እንዲበራ እግዚአብሔር አምላካችን መሳሪያ አድርጎ እንዲጠቀምብን ለእግዚአብሔር ራሳችንን መስጠት አለብን። እና ይሄ በረከት አለን ወይ በዚህ በረከት ውስጥ ነው ወይ ያለ ነው። ይሄ ሊጠየቅ የሚገባ ነገር ነው። እዚህ በረከት ውስጥ ከሌለን ህይወታችን አደጋ ላይ ነው እና ወደዚህ በረከት መምጣት አለብን። ምክንያቱም ምክንያቱም አደጋ ላይ ነው ምልበት ምክንያት በሰው ህይወት ውስጥ የሚሆነው ነገር ምን እንደሆነ ማንም ሰው ነገ ስለማያቅ ነው። ስለዚህ ወደ ጌታ በረከት መምጣት አለብን። ኃጢአታቸው የተሰረየላቸው ጌታ ኃጢአቱን የማይቆጥርበት ሰው በማን በኩል? በክርስቶስ በኩል እየተባረከ ነው። ዳዊት የተናገረው ስለዚህ በረከት ነው። እዚህ አዲስ ኪዳን ላይ ሐዋርያው ቅዱስ ጳውሎስ የተናገረው ስለዚህ በረከት ነው። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ የሚናገረው ስለዚህ በረከት ነው። ይሄ በረከት ከሌለን በጣም ምስኪኖች ነን። ይሄ በረከት ግን ካለን በጣም የተባረክን። እግዚአብሔር አባታችን ነው፣ እኛ ልጆቹ ነን። በእርግጥ ወደዚህ በረከት መምጣት የሚቻለው በክርስቶስ ላይ በመታመን ብቻ ነው። ስለዚህ ልባችንን በክርስቶስ ላይ በማሳረፍ ጌታ በክርስቶስ በኩል ለውጦን ኃጢአታችንን ይቅር ብሎ ምክንያቱም ጌታ ኢየሱስ ሞቶልናል። ጌታ ኢየሱስ መስቀል ላይ የተሰቃየው የሞተው የእኛን ኃጢአት ተሸክሞ ነው። እና ኃጢአቴን ተሸክመ ተሰቃይተሃል። ስለዚህ በኃጢአቴ በኩል የእግዚአብሔር ቁጣ ወደ እኔ እንዳይመጣ አንተ ስለወሰድከው በአንተ በኩል እግዚአብሔር እንዲታረቀኝ በአንተ ላይ እምነቴን አደርጋለሁ። ልክ ያንን ብለን እምነታችንን በክርስቶስ ላይ ስናደርግ ልዩ ደስታ፣ ልዩ ሰላም፣ ልዩ በረከት በውስጣችን ይፈሳል። ክርስትና ይሄ ነው። እግዚአብሔር ስለዚህ እውነት የተመሰገነ ይሁን።